የትንታኔው መጽሔት ይቀጥላል። አጣዳፊ የምግብ እርዳታ ለሚቀርብላቸው 10.2 ሚሊዮን ዜጎች ከሚያስፈልገው የምግብ መጠን እስካሁን የተገኘው 54 ከመቶ ብቻ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታወቁ። ገንዘቡ የሚያስፈልገው እስከ የፊታችን ታሳስ ወር የእርዳታ አቅርቦትን ለመቀጠል እንደሚሆን ኮሚሽነር ምትኩ አመላክተዋል። ይሁን እንጂ እየተካሄደ ባለው የበልግ ግምገማ የተረጂዎቹ ቁጥርና የገንዘቡ መጠን ሊከለስ እንደሚችል ጠቁመዋል። እስክንድር ፍሬው ዝርዝሩን ይዘው ይቀርባል። 2007 ዓ.ም ተመረተ በኢትዮጵያ የድርቅ ዓመት ሆኖ ነው ያለፈው። ተጽዕኖ ግን አሁንም ቀጥሏል። የ የ2007 የበልግ ዝናብ በታሰበው መንገድ አልጣለም። በዚያው ዓመት የተጠበቀው የክረምት ዝናብም በአብዛኛዎቹ የአገሪቱ አካባቢዎች ሳይታይ ቀረ። እናም በያዝነው የ2008 ዓ ም ሊሰበሰብ የነበረው ምርት በአብዛኛው አልተገኘም። በተለምዶ የምርት መሰብሰቢያና የጥጋብ ወቅቶች የሚባሉት ታህሳስና ጥርም የእርዳታ መጠየቂያ ጊዜ ሆኑ። መንግስትና አጋሮቹ በዚሁ በታህሳስ 2008 መጀመሪያ ይፋ ባደረጉት የሰብአዊ እርዳታ መጠየቂያ ሰነድ 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው አስታወቁ። የእነርሱን ፍላጎት ለማሟላትም 1.4 ቢሊዮን የአሜሪካ ዶላር እንደሚጠበቅ ገለጹ። እናም በዘንድሮ በልግና ክረምት የዝናብ እጥረት ባይከሰትም ባለፈው ዓመት ጎተራቸውን ያልሞሉና የዘንድሮ ምርት እስኪደርስ የሚጠብቁ ዜጎች አሁንም የእርዳታ ጥገኛ ናቸው። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አክለው እንዳብራሩት የእነዚህን ዜጎች ፍላጎት እስከ መጪው ታኅሳስ ለማሟላት ከሚያስፈልገው ገንዘብ እስካሁን የተገኘው 54 ከመቶ ብቻ ነው። በአሁኑ ወቅት የበልግ ምርት ግምገማ እየተካሄደ መሆኑን ያስታወሱት አቶ ምትኩ በዚህ ግምገማ ውጤት መነሻነት የሚያስፈልገው ገንዘብ ሊጨምር ወይም ሊቀንስ እንደሚችል አስረድተዋል። አሁን ባለንበት ሀምሳ አራት በመቶ ተገኝቷል። አርባ ስድስት በመቶ አለ በመቶ እስከ ታሳስ ሁለት ድረስ የሚሟላ ነው። ምክንያቱም ስናወጣ አሁን በበልግ አሰስመንቱ እንከልሰዋለን እንጂ አመታዊ ሰነድ ነው የ ተብሎ የወጣ አመታዊ ሰነድ ስለሆነ እስከ ታሳስ ሁለት ድረስ የሚሄድ ነው። ያ ስላለ ፐርሰንቷ ቀሪውን ጊዜ አካታ የምትሞላት ሆናለች። ሁለታ ደግሞ የሚከለሰው የሚከለሰው ሰነድም በትክክል 46% ነው ይዘን የምንሄደው ወይስ የሚጨምር ነገር አለ ወይስ የሚቀንስ ነገር አለ የሚለውን ይዞ ስለሚመጣ 46% ጋፕ ወይንም ክፍተት ያለችውን ብትሆን በዚሁ በክለሳ ውጤቱ መሰረት የምትታየ ነው የምትሆነ እስካሁን ከተገኘው ገንዘብ አርባ ዘጠኝ ከመቶ ከመንግስት ከራሱ ሀምሳ አንድ ከመቶው ደግሞ ከለጋሾች የመጣ መሆኑንም። የክረምቱ ወቅት በተለይ ከእርዳታ እንቅስቃሴ አንጻር አስቸጋሪ ሊሆን እንደሚችል ለጋሾች ሲገልጹ ቆይተዋል። ስጋቱ መኖሩን እንደሚያውቁ የገለጹት አቶ ምትኩ ምክንያቱንም አብራርተዋል። አንደኛ ከሁለት ነገሮች ናቸው መታየት የሚገባው የክረምት ዝናብ በአገባብ በመጠንና በስርጭ የተሟላ ከሆነ ባወጣጥም የተስተካከለ ከሆነ የምህር ምርታችን መቶ መቶ ነው የምናሳካው፣ የእንስሳት ሀብቱን አካቶ ስለዚያ ስላለ ክረምት ዝናቡ ከቅድም ካልኳቸው ከአግረባብ ከመጠን ከስርጭትና ከአወጣጠኳ የተስተካከለ ከሆነ የአመታዊ የግብርና ምርት እቅዳችን እናሳካለን። ችግር ሊሆን የሚችለው ምንድነው? ቀደም ብዬ እንደገለጽኩት በላኒና ተጽዕኖ ስር የሚያጥቆ ከሆነ ቅሰታዊ ጎርፍ የሚያስከትልና ከአመት አመት የሚፈሱ ወንዞች ከመጠን በላይ ሞልቶ መፍሰስ ለምሳሌ የእርሻ ማሳዎች የሚያበላሽ ከሆነ የምርት ቅነሳ ያስከትላል። የምርት ቅነሳ ደግሞ መከሰቱ በቀጣይነት ከጥር ወር 2009 ዓ.ም ጀምሮ ላተረጂ እንዲኖር የሚያደርግ ነው የሚሆነው። ሁለተኛው እሱ ነው እንደ ችግር መታየት የሚገባው። ሌላው እንደ ችግር የሚታየው በእርዳታ አቅርቦ ረገድ መንገዶች አስቸጋሪ የሚሆኑባቸው አካባቢዎች አሉ። ለምሳሌ ሰሜኑ ሀገራችን ክፍል ብንወሰድ ኦሮሚ አካባቢ ስንሄድ አስቸጋሪ መንገዶች አሉ ወደ እርዳታ ማካፈያ ጣቢያ ለመውሰድ። ስለዚህ የመንገዶች መጨቀት ሊኖር ይችላል መበላሽ ሊኖር ስለሚችል የእነዚህ የመንገዶች ሁኔታ እርዳታውን በተሳለጠ ሁኔታ ለማስገባት አስቸጋሪ ይሆናል ነው። ስለዚህ ለዛም መፍትሄ ያስቀምጠናል ማለት የክረምት ዝናቡ ተጠናክሮ ከመሄዱ በፊት የሁለት ወርና የሶስት ወር እርዳታ ቀድሞ ማስገባት ሪፖዚሽኒንግ የሚለውን ተከትለን እየሰራን ያለነው የሚያስገባቸው ነው፣ አስገብታቸዋል፣ እያስገባ ነው ያለ ነው። ይሄ በራሱ ትልቅ አሁን የተሰጋውን ስጋት የሚፈታ ነው የሚሆነው። ከዛ ሌላኛው የማረገፊያ ጣቢያዎች ችግር ነው። ምክንያቱም የተረጂ ቁጥር እያደገ የመጣበት ሁኔታ ስለነበረ ባለፈው አንዳንድ የእርዳታውን ለማደል በተቋቋሙ ጣቢያዎች ላይ መጋዘን ችግር ነበር። እሱንም ይሄ ራቦል ተብሎ የሚጠራውን ከፕላስቲክ የተሰራ መጋዘን እሱን በመትከል ችግሩ የፈታ መጥተናል። ስለዚህ ከለጋሾች የሚነሱት ስጋቶች ቅድም ከመንገድ መበላሸት ጋር ታይዞና ላሊና በሚከፍትበት ሰዓት ለከስፋይ ጎርፍና ከወንዞች ከመጠን በላይ ሞልቶ መፍሰስ ጋር የተያዘ ችግር ከመኖሩ ጋር ተያይዞ ነው። መንግስት ለድርቁ ምላሽ መስጠት የጀመረው ቀደም ብሎ እንደነበር ያስታወሱት ኮሚሽነሩ አስፈላጊውን ገንዘብ የመደበውም ከሐምሌ ሁለት ሺ ሰባት ዓ.ም ጀምሮ እንደሆነ አስታውቀዋል። የለጋሾች ገንዘብ መምጣት የጀመረው ግን የሰብአዊ እርዳታ ሰነዱ ባለፈው ታህሳስ ይፋ ከተደረገ በኋላ ነው ባይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ